ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የመከላከያ ክለሳ የአውስትሬልያ መከላከያ ኃይል አስቸኳይ ማሻሻያ ማድረግ እንደሚገባው አሳሰበ። ርዕደ መሬት የኒውዚላንድ ደሴቶችን ናጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ መከላከያ ኃይል የረጅም ርቀት ተወንጫፊ ሚሳይሎች ብቃትን የግብር ከፋዮችን ገንዘብ በአግባቡ ወታደራዊ ፕሮጀክቶች ላይ መዋልን አስመልክቶ አውስትሬልያ አስቸኳይ ማሻሻያ ማድረግ እንዳለባት ዛሬ ይፋ የሆነው የመከላከያ ክለሳ ሪፖርት አስታወቀ። የክለሳ ሪፖርቱ በኒክሌር ኃይል የሚንቀሳቀሱ ባህር ሰርጓጆች ባለቤት መሆን መቻልን በረጅም ርቀት ኢላማን በትክክል ለይቶ መምታት የሚያስችሉ ተወንጫፊዎችን የመገንባት አቅም፣ ጥይቶችን በአገር ውስጥ ማምረት መቻልን አካቶ ስድስት ቅድሚያ ሊሰጣቸው ይገባል ያላቸውን ፕሮጀክቶች ዘርዝሯል። ጠቅላይ ሚኒስትር አንቶኒ አልቤኒዚ ክለሳው አውስትሬልያ ለወደፊቱ ይበልጡን ራሷን መቻል እንደሚያሻት ያመላከተ መሆኑን ሲጠቁሙ የዚህ ክለሳ ምክረ ሐሳቦች የእኛን ተግባር የሚያጠናክር፣ ከዓለም አቀፍ ሽርካዎቻችን ጋር ያሉንን ግንኙነቶች የሚያጎለብት፣ ሰላም መረጋጋትና ብልጽግናን ለአካባቢያችንና ለዓለማችን የሚያስገኝ ነው። ይህም በመጪዎቹ ዓመታት አውስትራሊያ ውስጥ ይበልጡን ራሷን መቻል እንደሚገባት በተሻለ ሁኔታ መዘጋጀትና ደህንነቷ የተጠበቀ እንዲሆን ማስቻልን ያመላከተ ነው ብለዋል። ክለሳው የተካሄደው ገለልተኛ በሆኑት የቀድሞው የጦር ኃይሎች የታማዦር ሹም አንገስ ሂውስተንና የቀድሞው የመከላከያ ሚኒስትር በነበሩት ስቲፍንስ ስሚት ነው። በሌላ በኩል ግና የተቃዋሚ ቡድኑ የመከላከያ ቃል አቀባይ አንድሮ ሄስቲ ዛሬ ይፋ የሆነው የመከላከያ ስትራቴጂያዊ ክለሳው ስጋትን ያሳደረባቸው መሆኑን አመልክተዋል። ክለሳው በሪፖርቱ ከመሬት ወደ አየር የሚወነጨፉ ሚሳይሎች ይበልጡን እንዲጠናከሩና የውጊያ ተሽከርካሪዎች ላይ የሚመደቡ ወጪዎች ዝቅ እንዲሉ አሳስበዋል። አቶ ኤስቲ ይህንኑ ተከትለው መንግስት አገሪቱ ተደቀኖባት ያሉ ስትራቴጂያዊ ተግዳሮቶች ብርቱነትን አስመልክቶ ግብረ ምላሹ ድክመት ይታይበታል በማለት ሲያመለክቱ፣ ሚኒስትር ሚዲየም ኔክስት ዴ ዶንት ኒ ኢንክሪስ ቱ ዴ ባጀት ቱዳይ የመከላከያ ሚኒስትሩ በመጪዎቹ አጋማሽ ጊዜያትና አስርት ዓመት የመከላከያ ወጪ ጭማሪን አስመልክተው ተናግረዋል። ይሁንና ዛሬ አንዳችም የመከላከያ በጀት ጭማሪን አላየንም። ይህ የሚያመለክተው ይህች አገር ተደቀኖባት ያሉትን ስትራቴጂያዊ ተግዳሮቶች ላይ ትኩረት ሰጥቶ የመመልከት መሠረታዊ ግንዛቤ እንደሌለ ነው ብለዋል። ዛሬ ማልዳ ላይ በደቡባዊ ፓስፊክ ከተከሰተው ግዙፍ ርዕደ መሬት ጋር ተያይዞ የሱናሚ አደጋ እንደሌለ የኒውዚላንድ ባለሥልጣናት ገለጡ። የመሬት መንቀጥቀጡ ሰባት ነጥብ አንድ ማግኒቱድ የነበረ ሲሆን የተከሰተውም ከኦክላንድ አንድ ሺህ ኪሎ ሜትሮች ርቀት ላይ በሚገኙትና ሰዎች በማይኖርባቸው ከርማዴክ ደሴቶች ነው። ደሴቶቹ በኒውዚላንድና ፒኤንጂ መካከል የሚገኙ ናቸው። የመጀመሪያውን ርዕደ መሬት ተከትሎም አምስት ነጥብ አራት እና አምስት ነጥብ ሶስት ማግኒቲዩድ የመሬት መንቀጥቀጥ ደርሷለን። የአውስትራሊያ ውጭ ጉዳይ ሚኒስቴር በሱዳን የሚገኙ መቶ ሃምሳ ስምንት አውስትራሊያውያን አውስትራሊያውያንና ቤተሰቦቻቸው ጉዳይ ያሳሰበው መሆኑን ገለጠ። በሱዳን መከላከያ ኃይልና በፈጣን የድጋፍ ኃይል ወይም ፈጥኖ ደራሽ መካከል በተከሰቱ ግጭቶች ሳቢያ በመቶዎች የሚቆጠሩ ሰላማዊ ሰዎች ሕይወታቸውን አጥተዋል፣ ለሰብአዊ ቀውስ መከሰትም አስባብ ሆኗል። የአውስትራሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫው ሱዳን የሚገኙ አውስትራሊያውያን ደህንነት አንዱ ቀዳሚ ተግባሩ እንደሆነና ሆኖም የቆንስላ አገልግሎትን ለመስጠት እየተካሄደ ያለው ግጭት የፈጠረው አደገኛ ሁኔታ እገዛ የመስጠት ውስንነትን ያሳደረ መሆኑን ገልጧል። አውስትራሊያ ሱዳን ውስጥ ኤምባሲ የሌላት ሲሆን በአቅራቢያው የሚገኘው ኤምባሲ ግብፅ ውስጥ የሚገኘው ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 6 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ21 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና አሰማለን። ፐርስ ብራ ይሆናል፣ ዝቅተኛ 8 ከፍተኛ 18። አድላይድ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 18 ከፍተኛ 28። ሜልበርን በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 13 ከፍተኛ 25። ሆባርት በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 9 ከፍተኛ 21። ካምብራ ደመናው ይገልጣል፣ ዝቅተኛ 8 ከፍተኛ 22። ሲድኒ ብራ ይሆናል፣ ዝቅተኛ 17 ከፍተኛ 23። ብሬስበን ካፊያው ያበራል፣ ዝቅተኛ 18 ከፍተኛ 25። ዳርዊን ላካፋ ይችላል፣ ዝቅተኛ 25 ከፍተኛ 33። አዲስ አበባ በመጠኑ ያካፋል፣ ዝቅተኛ 11 ከፍተኛ 21። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የመከላከያ ክለሳ፣ የአውስትራሊያ መከላከያ ኃይል አስቸኳይ ማሻሻያ ማድረግ እንደሚገባው አሳሰበ። ርዕደ መሬት የኒውዚላንድ ደሴቶችን ናጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።